አንድ ስማቸው እንዲጠቀስ ያልፈለጉና ከአንድ ወር በፊት ከጀርመን ጎብኚዎችን ይዘው ወደ ኢትዮጵያ ማምጣታቸውን የገለጹ ትውልዳ ኢትዮጵያዊ ግለሰብ በስልክ ለዲደብሊው እንደተናገሩት መጋቢት አንድ ቀን 2011 ዓ ም ከሰዓት በኋላ በተለምዶ እንጦጦ ማርያም ተብሎ በሚጠራው አካባቢ ዝርፊያና ጥቃት ተፈጽሞባቸዋል። በወቅቱ ይዘውት የነበረው ገንዘብ፣ ካሜራና የእጅ ስልክም እንደተወሰደባቸው ተናግረዋል። አየር ለመቀየር ነው። እኛ ከሳምንቱ ሙሉ እዚሁ ከተማው ስለነበር ገባን። ዳል ጫካ ውስጥ የሆኑ ዱርዬዎች ያዙም ማለት ነው። በኦነግ ስም እና በቄሮ ስም ማለት ነው። በርክከውን ነበር። ትንሽም መጥተውናል። በጣም አልተጎዳንም። የነበረን ካሜራ ተዘርፈናል። ገንዘብ ስምንት ሺህ ብር በተጨማሪ ደግሞ ሁለት ስልኮቻችንን ወስዶብናል ማለት ነው። በማስጎብኘት ስራ ላይ የተሰማሩ መሆናቸውን የገለጹት እኚሁ ግለሰብ ከሳምንት በፊት በአንዲት የውጭ ሀገር ዜጋ ላይም ተመሳሳይ ጥቃት እንደተፈጸመ ከአካባቢው ሰዎች መስማታቸውን ተናግረዋል። በወቅቱ አብረዋቸው የነበሩ የብሔራዊ አስጎብኚ ድርጅት አንድ ኃላፊም ጥቃት እንደደረሰባቸው አብራርተዋል። እኔ በትርፍ ሰዓቴ ላይ የማስጎብኘት ስራ እሰራለሁ ኤን ኤንቲኦ ከኢትዮጵያ ብሔራዊ ቱሪዝም ጋር አብሬ እየሰራለሁ። የኤንቲኦ ማናጀር አብሮኝ ነበር። እሳቸውም አብረው ነበሩ። እሳቸውም ያው እንደኔው መጥተዋል። ገንዘባቸውን ተቀምጠዋል። ስልካቸውን ተቀምጠዋል። እዚህ ላይ ደግሞ በጩቤ አንገታችን ላይ ተክለው እውነት ለመናገር እኛ በህይወት መኖራችን እኔ ለራሴ ስለ ገንዘቡም ስለ ካሜራውም አላስብም በህይወት መትረፋችን በጣም ደስ ብሎናል። ግለሰቡ ጉዳዩን በወቅቱ ለአካባቢው ፖሊስ ማሳወቃቸውን ገልጸው ነገር ግን ተገቢ መልስ እንዳላገኙ አመልክተዋል። እናም የሚመለከታቸው አካላት የአካባቢውን ጸጥታ ትኩረት ሰጥተው እንዲጠብቁ አሳስበዋል። እኛ ላካባ የምንፈልገው መንግስት አውቆት አንድ ልባት እንዲሰጠው እና ለወደፊት ሌላ ሰው ደግሞ እንደዚህ እንዳይሆን። እውነት ለመናገር እኛ ከሞት ነው የተረፍነው። እውነት በጣም ሾክ አድርገን ነበር አንድ ቀን ሙሉ ቀን አሁንም ድረስ ትንሽ እያለ አንገታችን ላይ ነው ቢላ ተክሎ የነበረው። እኛ ከአሁን ከአሁን ገደሉ ብለን ነበር። እንዳንቃላቸው ደግሞ ከእኛም በቁጥር በዛ ይላሉ። ብቻ በጸባይ እና በእሽታ እሺ በማለት ሁሉ ነገር ላይ የሚሉን ነገር እሺ በማለት አሳልፈነዋል። ነዋል እኛ ዋናው ለእኛ ሳይሆን ብዙ አዲስ አበባ ልጅ እዛ አካባቢ ይሄዳል። ብዙ ሰዎች ቱሪስቶች አሉ እና ይህን ነገር መንግስት ሰምቶት አንድ ነገር እልባት እንዲያደርግበት ነው። ዲደብሊው ጉዳዩ ይመለከተዋል የተባለውን በአዲስ አበባ ከተማ የሽሮ ሜዳ የፖሊስ ጽሕፈት ቤትን ያነጋገረ ሲሆን ስማቸውን መግለጽ ያልፈለጉ የጽሕፈት ቤቱ ፖሊስ ወንጀልን ለመከላከል እየሰራን ነው ከሚል ጥቅል መልስ ውጪ ሌላ ማብራሪያ ሊሰጡን አልፈቀዱም። ይፈጸማል ያው ወንጀሉ ይፈጸማል። በተለያየ መልክ ሁሌ ሳይሆን አልፎ አልፎ ወንጀሎቹ ትንሽ ብልጭ የምልበት ሁኔታዎች አሉ። እንደው ምን ያደረጋችሁ ነው ታዲያ? እንደው እንዲህ አይነቱም ወንጀል ለመከላከል የእናንተ አቅራቢያ ስለሆነ ሙሉን ነገር በዝርዝር ሊነግር ይችላል ይችላልኛ ቤት ለመከላከል የምትሰሩት ስራ ካለ ህብረተሰቡ ፖሊስ እየጠበቀን ነው፣ ይሄን እየሰራ ነው ብሎ በእናንተ ላይ አመኔታም እንዲጥል በሰላም ወጥቶ እንዲገባ መናገሩ እናንተ የምትሰሩትን ስራ ስለሆነ ክፋት ግንኙነት ያለው አልመሰለኝም። አዎ ለመከላከል ስራ ላይ ነን ያለ ነው። ስራዎቻችን በተቻለ መጠን እየተወጣ ነው ያለ ነው። ስራው ሙሉ ተሰርቷል ማለት አንችልም። ሙሉ ተሰራ ማለት የሚቻለው ሙሉ ወንጀል ከዛ ቦታ ላይ ስጠፋ ነው ስናጠፋ ነው ሙሉ ተሰርቷል ማለት የምንችለው። ቀጣይም እንሰራለን የሚለው ነው ያለን። አሁንም የተቻለን ያህል እየሰራን ነው። እንዴ ለመቀነስ ትልቅ ጥረት እያደረገ ነው። ወደፊትም ከዚህ በላይ የተሻለ ለመስራት ነው አቀረብ ይሰራናል በጉዳዩ ላይ ተጨማሪ መረጃ ለማግኘት የአዲስ አበባ ፖሊስን ለማነጋገር ተደጋጋሚ የስልክ ጥሪ ብናደርግም ስብሰባ ላይ ነን በማለታቸው ምላሹን ልናካትት አልቻልንም።